ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። የተወደዳችሁ በአውስትራሊያና በኒውዚላንድ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እንደምንሰነበታችሁ። ከሁሉ አስቀድሜ እንኳን ለኢትዮጵያ ሁለት ሺ አስራ ሶስት አመት ለአዲሱ አመት ያደረሰን እላለሁ። እንደምታስታውሱት የ2013 ዓ.ም በፊት በ2012 በዓለምም ሆነ በሀገራችን እንዲሁም በዚህ በምኖርበት በአውስትራሊያ ብዙ ክስተቶች ተከስተዋል። አውስትራሊያ ከሁሉ ለየት ባለ መንገድ የቡሽ ፋይር ብዙ ችግሮችን ፈጥሮ በዛ ውስጥ ማለፋችን ይታወቃል። በመቀጠልም በኤፕሪል ማርች አካባቢ የተከሰተው የኮቪድ አስራ ዘጠኝ ክስተት በጣም ከፍተኛ የሆነ በአለም ላይ ችግር ፈጥሯል እዚሁ አውስትራሊያም በመጀመሪያ አካባቢ ላይ ኮቪድ አስራ ዘጠኝ ለመከላከል ከፍተኛ ጥረት ተደርጎ በጥሩ ሁኔታ ላይ የቆየ ቢሆንም አሁን አሁን ወደ መጨረሻ አካባቢ በተለይ በአንዳንድ አካባቢዎች በቪክቶሪያ የቫይረሱ ስፋት እየጨመረ ሄዶ እስካሁን ድረስ ሜልበርን ከተማ በሎክዳውን ውስጥ ይገኛል በዚህ ሁሉ ሂደት ውስጥ ኢትዮጵያውያንና እና ትውልድ ኢትዮጵያውያን እጅግ ከፍተኛ የሆነ ተግባር ስንፈጽም ከርመናል። በተለይ ኮቪድ አስራ ዘጠኝን በመከላከል ረገድ በገንዘብና በሙያ ያደረጋችሁት አስተዋጽኦ እጅግ የሚያስደስት ነበር። በአውስትራሊያ የሚገኙ ምሁራን ተደራጅተው በማህበራቸው አማካኝነት የኮቪድ መስፋፋት በሀገራችን ሊያስከትል ስለሚችለው ጉዳት እንደዚሁም ይህንን በሽታ ለመከላከል መደረግ ስላለባቸው ጥንቃቄዎች እና በአጠቃላይ ለዚሁ ሁሉ እንቅስቃሴ የሚያስፈልገውን ግብዓት በተመለከተ በአራት ቡድኖች ተከፋፍላችሁ ያደረጋችሁት ጥናት እና ለሀገራችን ጉዳዩ የሚመለከታቸው ተቋማት የሰጣችሁት ሙያዊ ምክር፣ ለሕዝቡም የሰጣችሁት ትምህርታዊ መልእክት እጅግ እጅግ የሚያኮራ ተግባር ነበር። በመቀጠልም ሁሉም የቻለውን ያህል ለኢትዮጵያ ይህን ለመከላከል የሚያስፈልጋትን ገንዘብ ለማዋጣት ያደረጋችሁት እንቅስቃሴ ነው። ከመቶ አስር ሺህ የአውስትራሊያ ዶላር በላይ አዋጣችሁ ለኢትዮጵያ ሕዝብ እንዲደርስ ልካችኋል። ይህም እጅግ በጣም የሚያስደስት ነገር ነው። በአጠቃላይ በዚህ ዓመት በዚህ እንቅስቃሴ ወቅት ከፍተኛ ለወገን ያላችሁን ተቆርቋሪነትና ለወገን ደራሽነታችሁን አረጋግጣችኋል። እንደዚሁም በሀገራችን በዚሁ ዓመት በታላቁ የኢትዮጵያ ህዳሴ ግድብ ድርድር ጋር በተያያዘ በግብጽ በኢትዮጵያና በሱዳን መካከል ሲደረግ የቆየው የድርድር ሂደት በጣም ከፍተኛ የሆነ ውጥረት ውስጥ የገባበት ነበር። በዚህም ጉዳይ ላይ ዲያስፖራ በአጠቃላይ ዳር ከዳር ተነሳስቶ ግብጽን ኢፍትሃዊ አቋም በማውገዝ በጽሁፍ እንዲሁም ለሚመለከታቸው ተቋማት በቀጥታ በሰልፍም ጭምር ወጥቶ በማሳወቅ ያደረጋችሁት ለወገራችሁ ለሀገራችሁ ያላችሁን አርበኝነት ያሳያችሁበት ዘመን ነበር። ይህም በጣም የሚያኮራ ተግባር ነው። እንግዲህ በዚህ ሁሉ ሂደት በኋላ በኢትዮጵያ የሁለት ሺ አስራ ሶስት አመት ልንቀበል ተዘጋጅተናል። በቀጣይም በሀገራችን ውስጥ ብዙ እንቅስቃሴዎች እየተደረጉ ነው። በአሁኑ ወቅት በተለይ በገጠሩ በሀገራችን ለረጅም ዓመታት የዘለቀውን በምግብ ሰብል ራስን ላለመቻል ችግር ያንን ለመፍታት ከፍተኛ ጥረት እየተደረገ ነው። እዚህ በነበረኝ ቆይታን ባየሁት እንቅስቃሴና የታየ ውጤት በጣም የሚያስደስትና ተስፋ የሚሰጥ ነው። በዚህ በአሁኑ ወቅት በሀገራችን በተለይ የዚህ የታላቁ ህዳሴ ግድብ ግንባታን በዓለም አቀፍ ደረጃ እየተደረገ ያለ እንቅስቃሴም የሚያኮራ ነው። ግድቡን ልናጠናቀቅ የሚቀረን ተወሰነ ስራ ነው። ይሄ ስራ ግን ቀላል አይደለም። አሁንም ገንዘብ ይፈልጋል እና ያላችሁ የኢትዮጵያ ዲያስፖራዎች በዚህ ጉዳይ ላይ ተረባርበን ግድቡን እውን ማድረግ ይገባናል። ለዚህም በአውስትራሊያ ያላችሁ ኢትዮጵያ ና ትሉድ ኢትዮጵያውያን በዚህ በአዲሱ በጀት ዓመት መጀመሪያ ላይ ተጨማሪ ገንዘብ ለማሰባሰብ እያደረጋችሁት ያለውን እንቅስቃሴ አቃለሁ። በቀጣይ እንደ አውሮፓውያን አቆጣጠር ሴፕቴምበር አስራ ሶስት ቀን ሁለት ሺ ሃያ ያዘጋጃችሁት የገንዘብ ማሰባሰብ ፕሮግራም አለ። በዚህ ላይ ሀገራችን ያለባትን ችግር ሁላችሁም የምታውቁ ስለሆነ ይህንን ግድብ ለመጨረስ የሚያስፈልገውን ገንዘብ ከአውስትራሊያ ሁላችንም የቻልን በስጦታ ቦንድ ለመግዛት የምንፈልግም ቦንድ በመግዛት ለዚህ ግድብ ግንባታ የሚውል ማጠናቀቂያ የሚውል ገንዘብ በማሰባሰቡ ሂደት የራሳችሁን አስተዋጽኦ እንድታደርጉ አደራላለሁ። ይሄ በጣም እጅግ ከፍተኛ ሀገራዊ ተልእኮ ነው። ይህን ነገር ቶሎ ብለን በጊዜው መጨረስ ይኖርብናል። እንደምታዩት በየጊዜው በድርድሩ ሂደት የሚከሰቱ ውዝግቦች በሀገራችን ገጽታ ላይም ችግር የሚያመጡ ስለሚሆኑ ይህንን ግንባታ ቶሎ ተረባርበን ማጠናቀቅ ይኖርብናል። ስለዚህ ቅድም በገለጽኩት መስከረም ሶስት ቀን ነው በኢትዮጵያ ወይም ደግሞ ሴፕቴምበር አስራ ሶስት ሁለት ሺ ሀያ በሚካሄደው የድጋፍ አሰባሰብና የቦንድ ሽያጭ እንቅስቃሴ ሁላችሁም ከዳር እስከ ዳር ተነቃንቃችሁ ለዚህ ግድብ ግንባታ የሚያስፈልገውን ሀብት በማሰባሰብ እንድትሳተፉ አደራላለሁ። መጪው ዘመን የሰላም የደስታ የተስፋ ዘመን እንዲሆንልን ያሰብነውን ሁሉም እናሳካበት። ሀገራችንንም በጥሩ ሁኔታ አሁን ከሚታዩ አንዳንድ ችግሮች ወጥታ ወደ ጥረጋጋት መለስበትና ሁላችንም የምንደሰትበት ዘመን እንዲሆንልን እግዚአብሔር እንዲፈቅድልን እመኛለሁ። አዲሱ ዓመት የሰላም፣ የደስታ እና የስኬት ዘመን እንዲሆንልን እመኛለሁ። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።